The voice of America. ከረጅም ዓመታት በኋላ ለመጀመሪያ ጊዜ ኢትዮጵያ የተሳተፈችበት የአህጉር አቀፍ የብስክሌት ውድድር ሁለተኛ ቀኑን ይዟል። የአስመራው ዘጋቢያችን ብርሃነ በርሀ ተከታትሎ ዘገባ ልኮልናል። ትላንት በቡድን የጊዜ ውድድር የተጀመረው የ2018 የአፍሪቃ የብስክሌት ዋንጫ ዛሬ በግል የጊዜ ውድድር የቀጠለ ሲሆን ኤርትራውያን ተወዳዳሪዎች የትላንቱን ድል በመድገም በወርቅ አብረቅርቀዋል። በሴቶች የ18 ኪሎ ሜትር የጊዜ ውድድር ኤርትራዊቷ አዲያም ተስፋ ዓለም በ26 ደቂቃ 16 ሴኮንድ ውድድሯን በመጨረስ ከ23 ዓመት በታችና በአጠቃላይ ውድድር ቀዳሚውን ስፍራ በመያዝ የሁለት ወርቅ ሜዳሊያ ተሸላሚ ሆናለች። የኢትዮጵያ ብስክሌት ብሔራዊ ቡድን አሰልጣኝ ንጉሰ ገብረ ዮሐንስ ውድድሩ በኤርትራ በመካሄዱ የሁለቱ ሕዝቦችን ግንኙነት የሚያጠናክር ነው ብለዋል። መንግስታት ሁለቱ መንግስታት ባደረጉት ንግግር ወደዚህ ልንመጣ ችለናል። ውድድሩ እዚህ በመካሄዱ እንደ ትልቅ ጥቅም ነው የምናየው። በሚገኘው ውጤት ብቻ ሳይሆን በሁለቱ ሕዝቦች መካከል ያለውን ግንኙነት የሚያስተሳስር መሆኑ ነው ዋናው ነገር። የሴቶች ቡድናችን የተሻለ ብቃት ያሳዩበት ውድድር ነው። የሁለት ብር ሜዳሊያ ተሸላሚ የሆነችው ኢትዮጵያዊት ምህረት አስገደ በበኩሏ በእንዲህ አይነት ውድድር ላይ መሸለሟ እንዳስደሰታት ተናግራለች። ማለት ደስ የመጀመርታ ጊዜ ያው እዚህ ከምዚህ አይነት ፖዲየም በመውጣት ለመጀመሪያ ጊዜ በእንደዚህ አይነት ውድድር ፖዲየም ላይ በመውጣቴ ደስ ነው ያለኝ። በቀጣይ ደግሞ ከዚህ በላይ ውጤት ለማምጣት እጥራለሁ። ትላንት በመኪና በመምጣታችን መለማመድ አልቻልንም። ባገኘነው ውጤት ግን ደስተኞች ነን በዚህ ውድድር ላይ ስምንት ኢትዮጵያውያን ተወዳዳሪዎች ኢትዮጵያን ወክለው በመወዳደር ላይ ይገኛሉ። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።